በምዕራብ አውስትራሊያ ፐርዝ የሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን ኖሞር በቃ ዓለም አቀፍ ኢትዮጵያውያን የጀመሩትን ንቅናቄ በመቀላቀል ሰላማዊ ሰልፍ አደረጉ። ሐሙስ ዲሴምበር 16 ቀን ፐርዝ ፓርላማ ፊት ለፊት ቁጥራቸው በርካታ የሆኑ ኢትዮጵያውያንና ኤርትራውያን የተጀመረው ሰላማዊ ሰልፍ በተለያዩ መንገዶች ላይ በመንቀሳቀስ ድምፃቸውን ሲያሰሙ ውለዋል። አሜሪካና ምዕራባውያን ሀገሮች እያደረጉ ያሉትን ጣልቃ ገብነት እንዲያቆሙ አንቱ የተባሉ ዓለም አቀፍ ሚዲያዎች በኢትዮጵያ ላይ የሚነዙትን ያሰ ዜና እንዲተዉ ዓለም አቀፍ ተቋማት በአማራ፣ አፋር ክልል የደረሰውን አስገድዶ መድፈር፣ ግድያ፣ ዘረፋ፣ የተቋማት ውድመትን ያለ ምንም ቅድመ ሁኔታ እንዲያወግዙ የሚጠይቅ ሰልፍ ነበረ። ሰልፉ በአንድነት ከሀገራችን ጎን መቆማችንን ያሳየንበት ነበር የሚሉት የኢትዮጵያ ኮሚኒቲ ሊቀመንበራቱ ፋሲል አስፋው በጦርነቱ የተፈናቀሉ ወገኖቻችንን ለማገዝ ያልተቋረጠ እንቅስቃሴ በማድረግ ላይ እንደሆኑም ጭምር ይገልጻሉ የኖ ሞር እንቅስቃሴ ግሎባል ሆኖ እኛ ኢትዮጵያ ና ኤርትራያን ብቻም ሳይሆን ሌሎች አፍሪካ ሀገራት እና ኢቨን እስከ ካሪቢያን ድረስ እየተቀላቀሉት ነው ያለው በጣም ደስ የሚልና በእውነት ይሄ ነገር ቀጣይነት ያለው ስራ እየተሰራ ለኢትዮጵያችን ብቻ ሳይሆን ለአፍሪካችንም የሚሆን ትልቅ የነጻነት ትግል የተጀመረበት ወቅት ነው ማለት ይቻላል እና ትናንትና በተደረገው የኖሞር ቃሴ በዚህ በተለይ በፐርስ የፐርዝ ኢትዮጵያ ወጣቶች ያደረጉት ስብስብና ባደረጉት እንቅስቃሴ ከኮሚኒቲያችንን በማነቃነቅ ኤርትራውያኖችንም በመጋበዝ ይህን ትልቅ ሙቭመንት ለመቀላቀል ችለናል። በጣም ሰክሰስፉል የሆነና በጣም ጥሩ የሆነ ሰልፍ ነው ያካሄድ ነው። በዕለቱም የሀገራችን ላይ የተደረገ ያለውን ተጽዕኖ በዚህ በዌስተርን ሀገሮች በዩኤስ በዩኬ ኦር በኢዩ እንደገናም ደግሞ እነዚህ የዓለም አቀፍ ሚዲያዎች የሚያደርጉትን የተሳሳተ መረጃ እና ፌክ ኒውስ በመቃወም ነው የወጣ ነው። ውጭ የምንገኝ ኢትዮጵያውያን በአጠቃላይ አሁን የጀመርነውን እንቅስቃሴ አጠናክር መቀጠል ይጠበቅብናል። ሀገራችን ከኛ ብዙ የምጠብቀው ነገር አለ። በተለይ በዚህ በፐርዝ የምንኖር ኢትዮጵያውያን ብዙ እንቅስቃሴዎችን ያደረግን ነው። በፈንድራይዚንግ እና በዳይሬክት ፕሌጅ በማድረግ ብዙ ገንዘቦችን አሰባስበን ወደ ሀገር ቤት ልከናል። አሁንም ይሄ ቀጣይነት ስራ እንዲኖረው በኮሚኒቲ በኩል በኮሚትመንት ደረጃ እያንዳንዱ ማህበረሰብ ኮሚቴ ነው በየወሩ ገንዘብ እያዋጣ ሀገራችንን በማቋቋም እና በጦርነት ዲስፕሌስ የሆኑትን ማህበረሰባችንን ለመርዳት ብዙ ስራ እና ቅንቃሴ እየተደረገ ነው ያለው። ኤርትራዊያን ወንድሞቻችንም ከጎናችን በመቆም እህቶቻችን ከጎናችን በመቆም እያደረጉልን ያለው ድጋፍና ጥረት በእውነት በጣም የሚያስመሰግን ነው። በአጠቃላይ ለፐርድ ማህበረሰብ ነዋሪ በሙሉ በጣም ምስጋና ያቀርባለሁ። ዳርቁች ብሎ ማየት አይገባንም። ሁላችንም የዚህ ንቅናቄና የማህበራችን አባል በሆነው ሀገራችንና ኢትዮጵያዊነታችንን ባለንበት ቦታ አስከብረን እንደገና ለሀገራችን አለኝታ የምንሆንበትን ስራ መስራት አለብን እላለሁ። አቶ ተስፋዬ መስፍን፣ በምዕራብ አውስትራሊያ የኤርትራ ኮሚኒቲ ተወካይ፣ ኢትዮጵያ ትልቅ ሀገር ነች። በአፍሪካ ያላትን ድርሻ ሁላችንም እናውቃለን። የኢትዮጵያ ሰላም የኛ የኤርትራውያን ሰላም ነው የጅቡቲ፣ የሶማሊያ፣ የሱዳን፣ የሁሉም አፍሪካውያን ሰላም ነው። የኢትዮጵያን ሰላም ማደፍረስ ማለት በቀጠናው ከባድ ችግር መፍጠር ስለሆነ፣ እጃችሁን ሰብስቡ፣ የራሳችንን ችግር ራሳችን እንወስናለን ስንል ለምዕራባውያን ሀገራት መልእክታችንን ለማስተላለፍ ያደረግነው ሰልፍ ነው ሲሉ ይገልጻሉ። ከኢትዮጵያ ወንድሞቻችን ጋር የወጣ ነው ሰላማዊ ሰልፍ። አላማው ሁላችንም እንደምናውቀው ያው በሁለቱ ሀገሮች ያሉ ችግሮችን ግምት ውስጥ በማስገባት ነው። አንደኛ ይሄ የተባበሩት መንግስታት አሜሪካ እና የአውሮፓ ዩኒየን በላያችን ላይ የሚያደርጉትን ጫና እሱን ለመቃወም ነው። ሁለተኛ ደግሞ ያው ተውን። እኛ ራሳችን ምን ማድረግ እንደምችል እናውቃለን፣ እና ራሳችንን የሰላማችን እና የሰላማችን ሁኔታ መገንባት እንችላለን። እጃችሁን ብታነሱልን ጥሩ ነው። ፍትሀዊ ያልሆነ እገዳዎችን በማብዛታቸው የሚመጣ ለውጥ የለም። ይህ ደግሞ በተለያዩ ሀገሮች አይተነዋል። ምንም አልሰራም እና ባካቸውን ነው ያልነው። አፍንጫ ሲመታ ሊያነቅሳል ይባላል። ኢትዮጵያ ትልቅ ሀገር ነች እና በአፍሪካ ያላት ድርሻ ያው ሁላችንም እናውቀዋለን። እና የኢትዮጵያ ሰላም የኛም የኤርትራን ሰላም ነው፣ የጅቡቲም ሰላም ነው፣ የሱዳንም ሰላም ነው፣ የሶማሊያ የኬንያ አካባቢ ሰላም ነው። እና የኢትዮጵያ የሰላም ሁኔታ ማደፍረስ ማለት ለቀጠናው በጣም ክባድ ችግር ማምጣት ማለት ነው። ከዛም አልፎ ደግሞ ያው ለኢንተርናሽናል ኮሚኒቲም ያው እንደዛው ነው የሚመጣው እና ይሄ ነገር መሆን የለበትም የሚል እምነት ከዛ ነው የምንነሳው እኛ። ኤርትራዊ አመት ከኢትዮጵያ ሕዝብ ላይ የሚቀርበን ሕዝብ የለም። አሜሪካን ብለው ሌላም ጥራልኝ የማንም ጥራልኝ ያው የቀረበ ወንድማችን እህታችንም ቢሆን የኢትዮጵያ ሕዝብ ነው። እዛ አካባቢ ያለው ሕዝብ እርስ በርሱ የተዋወቀ ለሺ ለመቶ አሺ ዓመታት የኖረ በሰላም የኖረ ሕዝብ ነው በአውስትራሊያ የተለያዩ ከተሞች አደላይድ፣ ሲድኒ፣ ሜልበርን ኖ ሞር በቃ ሰላማዊ ሰልፎች መደረጋቸውን መዘገባችን ይታወሳል። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።